የዲደብልዩ ዜና አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። አይቮሪ ኮስታውያን ዛሬ ለፕሬዚዳንታዊ ምርጫ ድምፅ ሲሰጡ አሉ። አንጻራዊ መረጋጋት እንዳላት የሚነገርላት ምዕራብ አፍሪቃዊቱ ሀገር አይቮሪ ኮስት የ83 ዓመቱን አዛውንት ተወዳጁ ፕሬዚዳንት አላሳኔ ወታራ በስልጣን ይቀጥሉ አይቀጥሉ ትወስናለች። የለንደን ፖሊሶች በወሲባዊ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት የተለቀቀ የጥገኝነት ጠያቂ እያፈላለጉ ነው። ኢትዮጵያዊው የ38 ዓመት ስደተኛ ሀዱሽ ገብረ ስላሴ በስህተት ከእስር ከተለቀቀ በኋላ ለንደን አካባቢ ታይቶ እንደነበር የሀገሪቱ ፖሊስ አስታውቋል። የአውሮፓ ህብረት በቻይና ወሳኝ የጥሬ እቃዎች ላይ ያለውን ጥገኝነት መግታት ያስችለኛል ያለውን እርምጃ ሊወስድ ነው። ህብረቱ እርምጃውን ለመውሰድ የተገደደው ቻይና ወደ ውጭ በምትልካቸው የጥሬ እቃዎች ላይ ገደብ በማበጀቷ ነው። ሩሲያ ሌሊቱን በዩክሬን ባደረሰችው የሚሳይልና የድሮን ጥቃቶች በትንሹ አራት ሰዎች ተገደሉ፣ ሌሎች ሀያ ሰዎች ቆሰሉ። ዩክሬን በበኩሏ በሩሲያ ቤልጎሮድ ግዛት በሚገኝ ግድብ ላይ ጥቃት ፈጽማ ጉዳት ማድረሷን የግዛቲቱ አስተዳደር አስታውቋል። አሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቧን ወደ ካሪቢያን ባህር ማስጠጋቷን ተከትሎም ከደቡብ አሜሪካዊቷ ሀገር ቬንዙዌላ ጋር ጦርነት ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የአሜሪካ መከላከያ ፔንታጎን ትናንት አርብ የአደንዛዥ ጽውውርን ለመግታት ግዙፉን የጦር አውሮፕላን ተሸካሚ መርከብ ወደ ካሪቢያን ባህር ማስጠጋቱን አስታውቋል። ዜናውን በዝርዝር አይቮሪኮስታውያን ዛሬ ለፕሬዚዳንታዊ ምርጫ ድምፅ ሲሰጡ አሉ። አንጻራዊ መረጋጋት እንዳላት የሚነገርላት ምዕራብ አፍሪካዊቱ ሀገር አይቮሪኮስት የ83 ዓመቱን አዛውንት ተወዳጁን ፕሬዚዳንት አላሳን ያውታራን በስልጣን ይቀጥሉ ወይም አይቀጥሉ ትወስናለች። ለ15 ዓመታት ያህል በተከታታይ የኢኮኖሚ እድገት እያስመዘገበች በቀጠለችው ሀገር የዋነኛው ተቀናቃኝ ፓርቲ መሪ በፕሬዚዳንታዊ ውድድሩ ላይ እንዳይሳተፉ መታገዳቸው በሀገሪቱ ላይ ብርቱ ትችት እንዲነሳባት አድርጓል። ለአራተኛ የስልጣን ዘመን የሚወዳደሩት የቀድሞ የዓለም አቀፍ ባንክ ባለስልጣን ኦታራ፣ ምናልባትም ይህ የመጨረሻ የስልጣን ዘመናቸው ሳይሆን እንደማይቀር ሮይተርስ የዜና ወኪል ዘግቧል። አላሳኔ ኦታራ በ በኮትዲቯር የፕሬዚዳንትነት ስልጣኑን የተረከቡት ሀገሪቱ በጎርጎርሳዊ 2011 አራት ወራት ከወሰደውና ለ3000 ሰዎች እልቂት ምክንያት ከሆነው የእርስ በርስ ጦርነት በኋላ ነበር። በዓለም ላይ ከከፍተኛ የካካዋ አምራች ከሚባሉ ሀገሮች ውስጥ አንዷ የሆነችው ኮትዲቯር በቀጠናው ካሉ ሀገራት በፍጥነት በማደግ ላይ ያለች ያለ ኢኮኖሚ ያላት ሀገር ናት። የለንደን ፖሊሶች በወሲባዊ ትንኮሳ ተፈርዶበት በእስር ላይ እያለ በስህተት የተለቀቀ የጥገኝነት ጥያቄ እያፈላለጉ ነው። ኢትዮጵያዊው የ38 ዓመት ስደተኛ ሀዱሽ ገብረ ስላሴ በስህተት ከእስር ከተለቀቀ በኋላ ለንደን አካባቢ ታይቶ እንደነበር የገለጸው የአገሪቱ ፖሊስ መልሶ በቁጥጥር ስር ለመዋል ከሶስት የተለያዩ አካላት የተዋቀረ የፖሊስ ግብረ ኃይል አሰሳ በማድረግ ላይ ነው ብሏል። ስደተኛው ከፍተኛ ትኩረት ያገኘው የተከሰሰበት ጉዳይ ሀገራዊ ተቃውሞ መቀስቀሱን ተከትሎ እንደነበር የአሶሺኤትድ ፕሬስ ዘገባ አስታውሷል። አዶሽ ገብረስላሴ እንግሊዝ በገባ በአንድ ሳምንት ጊዜ ውስጥ ለአቅም ሔዋን ያልደረሰች ልጅን ጨምሮ የተለያዩ ጾታዊ ትንኮሳዎችን ፈጽመዋል ነው የተባለ። ይህንኑ ተከትሎ ባለፈው የመስከረም ወር መጀመሪያ በተከሰሰበት አምስት የክስ ጭብጦች የአንድ ዓመት እስር ተፈርዶበት ዘብጥ እያወርዶ ነበር። ትናንት አርብ ስደተኛው በስህተት ከእስር መፈታት መረጃ እንደደረሳቸው የገለጹት ባለስልጣናት ታሳሪው ወደ ስደተኞች ማጎሪያ ጣቢያ መላክ ሲገባው መፈታቱን አረጋግጠዋል። ከስር እንደተፈታ በአቡር መያዙ በቪዲዮ የታየውን እስረኛውን ዳግም በቁጥጥር ስር ለማዋልም ፖሊስ ሀገር አቀፍ ዘመቻ እያካሄደ መሆኑን ዘገባው አመልክቷል። የአውሮፓ ሕብረት በቻይና ወሳኝ የጥሬ ዕቃዎች ላይ ያለውን ጥገኝነት መግታት ያስችለኛል ያለውን እርምጃ ሊወስድ ነው። ሕብረቱ እርምጃውን ለመውሰድ የተገደደው ቻይና ወደ ውጭ በምትልካቸው ወሳኝ ጥሬ እቃዎች ላይ ገደብ በማበጀቷ ነው። የህብረቱ ኮሚሽን ፕሬዚዳንት ኦርሱላ ፎን ደርላየን ዛሬ የቻይናን ገደብ በመንቀፍ በሰጡት መግለጫቸው ኅብረቱ አሁን ፊቱን እንደ አውስትራሊያ፣ ካናዳ፣ ኡዝቤክስታንና ዩክሬን ባሉ የጥሬ ዕቃ አቅራቢ ሀገራት ላይ ያዞራል። ኅብረቱ ከተጠቀሱት ሀገራት በተጨማሪ ከቺሊ፣ ግሪንላንድ እና ካዛኪስታን ጋር የጥሬ ዕቃ አቅርቦት የትብብር ስምምነት ለመፈጸም ጥረቱን እንደሚያፋጥን ነው ፕሬዚዳንቷ የተናገሩት። የአውሮፓ ኅብረት በቻይና ላይ ጥገኛ ሆኖ ከኖረበት የንጹህ ኃይል አቅርቦት የመከላከያ እንዲሁም የኤሌክትሪክ ተሽከርካሪ ምርት የሚውሉ የጥሬ ዕቃዎች አቅርቦት ስምምነት ለመውጣት ዓመታት የወሰደ ጥረት ሲያደርግ መቆየቱን ሮይተርስ ዘግቧል። ቻይና ባለፈው የመስከረም ወር መጨረሻ በአሜሪካ ለተጣለባት የታሪፍ ጭማሪ ምላሽ ወደ ውጭ በምትልካቸው የመኪና ባትሪ ጥሬ ዕቃን ጨምሮ በተወሰኑ ማዕድናት ላይ ገደብ መጣሏ ይታወሳል። ይህ ዶይቸ ቨለ ነው። ሩሲያ ሌሊቱን በዩክሬን ባደረሰችው የሚሳይልና የድሮን ጥቃት በትንሹ አራት ሰዎች ተገደሉም፣ ሀያ ሰዎች ቆስለዋል። ሩሲያ በዩክሬን እያደረሰች ያለውን የተጠናከረ ጥቃት ተከትሎም የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ ምዕራባውያን ተጨማሪ የአየር መከላከያ ስርዓት እንዲሰጣቸው ተማጽኖ አቅርበዋል። በሌሊቱ የሩሲያ የባሌስቲክ ጥቃት በመዲናዋ ኪየቭ ሁለት ሰው የተገድለው 13 ሰዎች መቁሰላቸውን የኪየቭ ፖሊስ አስታውቋል። በአንድ ከመኖሪያ ውጭ በተፈጸመ ጥቃት ደግሞ እሳት መነሳቱን የጠቀሱ የአስቸኳይ ጊዜ ሰራተኞች በህንፃዎች ላይ ውድመት መድረሱን ተናግረዋል። በሌሊቱ ጥቃት ሩሲያ ዘጠኝ ሚሳይል እና 62 ድሮኖች ማስወንጭፏን የገለጸው የዩክሬን መከላከያ አራቱን ሚሳይሎችና ሐምሳ ያህል ድሮኖች መትቶ መጣሉን አስታውቋል። የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ አገራቸው የሩሲያን ጥቃቶች ለመከላከል ፓትሪዮትስ የመከላከያ ስርዓት እንደሚያስፈልጋት ማጠናከሪያ መሆኑን ገልጸዋል። ይህ በእንዲህ እንዳለ ዩክሬን በሩሲያ ቦልጎሮድ ግዛት በሚገኝ ግድብ ላይ ጥቃት ፈጽማ ጉዳት ማድረሷን የግዛቲቱ አስተዳዳሪ አስታውቋል። በግድቡ ላይ የደረሰውን ጥቃት ተከትሎ በአካባቢው የጎርፍ ስጋት መደቀኑንም ባለሥልጣናት አስጠንቅቀዋል። የግዛቲቱ አስተዳዳሪ ቪያቼስላቭ ግላድስኮቭ በቴሌግራም ገጻቸው ባስተላለፉት መልእክት በአካባቢው የጎርፍ መጥለቅለቅ በማስጋቱም ነዋሪዎች ወደ ተዘጋጁላቸው የጊዜያዊ መጠለያዎች እንዲሸሹ ጥሪ አቅርበዋል። የቤልጎሮድ ክልል ከምስራቃዊ የዩክሬኗ ካርኪቭ ክልል ጋር የምትዋሰን ሲሆን ጦርነቱ ከተቀሰቀሰበት የጎርጎርሳውያኑ 2022 ጀምሮ የዩክሬን መከላከያ የጥቃት ኢላማ ሆና ቆይታለች። በቤልግሮድ ግድብ ላይ ደረሰ ስለተባለ ጥቃትና ስለተፈጠረው ስጋት ከዩክሬን በኩል እስካሁን የተሰጠ አስተያየት የለም። የሩሲያ የመከላከያ ሚኒስቴር በተናጥል ባወጣው መግለጫ ግን ሌሊቱን ሰባት ወደ ሞስኮ በማምራት ላይ የነበሩትን ጨምሮ 121 የዩክሬን ድሮኖች መትቼ ጥያለሁ ብሏል። ዩክሬን ከቅርብ ጊዜ ወዲህ በግዙፍ የሩሲያ የነዳጅ ማጣሪያና ማቀነባበሪያ ተቋማት ላይ ያነጣጠሩ ጥቃቶች ስትፈጽም ቆይታለች። በመጨረሻም አሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቧን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ከደቡብ አሜሪካዊቷ ሀገር ቬንዙዌላ ጋር ጦርነት ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የአሜሪካ መከላከያ ፔንታጎን ትናንት አርብ የአደንዛዥ እጽ ዝውውርን ለመክታት ግዙፉን የጦር አውሮፕላን ተሸካሚ መርከብ ወደ ካሪቢያን ባህር ማስጠጋቱን አስታውቋል። የፔንታጎን እርምጃን ያወገዙት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ አሜሪካ ጸብ እያጫረች ነው ሲሉ ከሰዋል። በምርጫ ቀስቀሳቸው ወቅት የውጭ ወታደራዊ ጣልቃ ገብነትን እንደሚያስወግዱ ቃል ገብተው የነበሩት ፕሬዚዳንት ዶናልድ ትራምፕ በቃላቸው አልተገኙም የሚሉ ወቀሳዎች እየቀረቡባቸው ነው። ባለፈው የመስከረም ወር መጀመሪያ ላይ አደንዛዥ እጾችን ለማዘዋወር ይጠቅማሉ በተባሉ ጀልባዎች ላይ ያነጣጠረ ወታደራዊ ዘመቻ ከፍተውም በትንሹ አስር ያህል ጀልባዎች በተፈጸመባቸው የአየር ጥቃት ወድመዋል። የአሜሪካና ቬንዙዌላ ፍጥጫ ባየለበት በዚህ ጊዜ ትናንት አርብ የአሜሪካንን ጥቃት የተቃወመችው ኮሎምቢያ በአደንዛዥ እጽ ዝውውር ምክንያት በፕሬዚዳንት ዶናልድ ትራምፕ ማዕቀብ የተጣለባት ሌላዋ ደቡብ አሜሪካዊ ሀገር ሆናለች። አሜሪካ በካሪቢያን ባህር አካባቢ ያለውን ወታደራዊ ዞታዋን እያሰፋች ነው ያለው የፈረንሳይ ዜና አገልግሎት ዘገባ በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብና ኤፍ 35 የጦር ጀት ማሰባሰቧን ተመልክቷል። ወደ ካሪቢያን ባህር የተሰማራው ግዙፍ የጦር አውሮፕላን ተሸካሚ መርከብም ሜዲትራኒያን ባህር ላይ ተሰማርቶ እንደነበረ ዘገባው አመልክቷል። ይህ ዶቸቨለ ነው። አድማጮች፣ ዜናውን ለማብቃት አንድ አፍታ ርሱን ላስታውሳችሁም አይቮሪኮስታዊያን ዛሬ ለፕሬዚደንታዊ ምርጫ ድምፅ ሲሰጡ አሉም አንጻራዊ መረጋጋት እንዳላት የሚነገርላት ምዕራብ አፍሪቃዊቷ ሀገር አይቮሪኮስት የ83 ዓመቱን አዛውንት ፕሬዚዳንት አላሳኔ ኦታራ በስልጣን ይቀጥሉ አይቀጥሉ ትወስናለች። የለንደን ፖሊሶች በወሲባዊ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት የተለቀቀ የጥገኝነት ጥያቄ እያፈላለጉ ነው። የአውሮፓ ህብረት በቻይና ወሳኝ የጥሬ ዕቃዎች ላይ ያለውን ጥገኝነት መክታት ያስችለኛል ያለውን እርምጃ ሊወስድ ነው። ህብረቱ እርምጃውን ለመውሰድ የተገደደው ቻይና ወደ ውጭ በምትልካቸው ወሳኝ ጥሬ እቃዎች ላይ ገደብ በማበጀቷ ነው። ሩሲያ ሌሊቱን በዩክሬን ባደረሰችው የሚሳይልና የድሮን ጥቃት በትንሹ አራት ሰዎች የተገደሉ፣ ሀያ ሰዎች ቆሰሉም። ዩክሬን በበኩሏ በሩሲያ ቦልግሮድ ግዛት በሚገኝ ግድብ ላይ ጥቃት ፈጽማ ጉዳት ማድረሷን የግዛቲቱ አስተዳዳሪ አስታውቋል። አሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቧን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ከደቡብ አሜሪካዊቷ ሀገር ቬንዙዌላ ጋር ጦርነት ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጣ። አድማጮች፣ ዜናው በዚሁ አበቃ። ጤና ይስጥልኝ።